ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። ዛሬ መስከረም 17 ቀን 2008 ዓ.ም ነው። እንኳን ለመስቀል በዓል በሰላም አደረሳችሁ። ንጉሴ አክሊሉ ከአዲስ አበባ የበዓሉን አከባበርና ታሪክ ያስቃኘናል። መልካም በዓል ለሁላችሁ። ዓመታዊ የተባበሩት መንግሥታት ድርጅት ጉባኤ በኒውዮርክ ተከፍቷል። የአሜሪካ ድምፅ ሬዲዮ ዘጋቢዎቹን በስፍራው አሰማርቷል። ከጉባኤው መድረክ ዘገባዎች እናቀርባለን። በሌላ ዜና ደግሞ የኢትዮጵያ መንግስት ለአስቸኳይ ጊዜ የጠየቀው እርዳታ በፈለገው መጠን ካልተገኘ ለልማት ሥራዎች ከመደበው በጀት በመቀነስ በድርቅ ለተጎዱ ዜጎች እርዳታ እንደሚያደርግ አስታውቋል። ጊዜ ከበቃን ደግሞ ንግድና ምጣኔ ሀብትን ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዓለም ጦርነትንና ግጭትን አስወግዶ በዓለም ደረጃ ያሉትን ግጭቶች በሰላማዊ መንገድ ለመፍታት እንዲጥር ጥሪ አቅርበዋል። የአሜሪካው መሪ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ተባብረን ለመስራት ካልቻልን ሁላችንም ነን የምንሰቃየው ሲሉ አስገንዝበዋል። የቡርኪና ፋሶ ወታደራዊ ኃይል በቅርቡ የተካሄደውን የመፈንቅለ መንግስት ሙከራን ያስተባበረው ምርጥ ፕሬዝዳንታዊ ዘብ መሳሪያ አላስረክብም ማለቱን ገልጿል። የፈንቅለ መንግስቱ መሪ ጀነራል ጊልበርት ዴደሬ በሚያሳዩት ግልጽነት የጎደለው ባህሪና፣ ወታደሮቹ መሳሪያቸውን አናስረክብም በማለታቸው አጣብቅኝ ውስጥ ገብተናል ሲል ወታደራዊ ኃይል ገልጸዋል። የትጥቅ ማስወገዱ ተግባር ባለፈው አርብ የተጀመረው የትጥቅ ማስወረዱ ተግባር ባለፈው አርብ የተጀመረው የቡርኪና ፋሶ መሪዎች የክብር ዘቡን ኃይል በኦፊሴል ባፈረሱበት ወቅት ነው። የክብር ዘቦ ኃይል መፈንቅለ መንግስት ባካሄደበት ወቅት ጊዜያዊን ፕሬዚደንት ሚሼል ካንፋዶንና ሌሎች ሚኒስትሮችን አስሮ እንደነበር ይታወቃል። የሽግግሩ መንግስት የቀድሞ ፕሬዚደንት ብሌዝ ካምፓወር ደጋፊዎች በመጪው ምርጫ እንዳይሳተፉ ማገዱን በመቃወም ነበር የክብር ዘቦ ኃይል መፈንቅለ መንግስት ያካሄደው። የኬንያ ፕሬዝደንት እሁሩ ኬንያታ ለደቡብ ሱዳን አዲስ የሰላም ስምምነት ለማምጣት የጣሩት የምስራቅ አፍሪቃ ሀገሮች ለ20 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማክተም ስምምነቱን በተግባር ላይ ለማዋል በሚደረገው ጥረት ዓለም አቀፍ ማህበረሰብን በማካተት ማስፋት አለባቸው ብለዋል። ፕሬዝደንት ኬንያታ በኒውዮርክ ከተማ ላይ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ እንዲህ አይነቱ አሰራር በደቡብ ሱዳን ሰብአዊ ረድኤት ለማቅረብ የሚያስፈልግ መንገድ ለመክፈት ያስችላል ብለዋል። በግጭቱ ምክንያት ሁለት ሚሊዮን የሚሆኑ ሰዎች ከመኖሪያቸው ለመፈናቀል ተገደዋል። ኬንያታ በተጨማሪም በሰላሙ ሂደት መሳተፍ ያለባቸው መንግስትና ተቃዋሚዎች ብቻ ሳይሆኑ የሲቪል ማህበረሰብ፣ አብያተ ክርስቲያንና የደቡብ ሱዳን ማህበረሰብም ጭምር መሆን አለበት ሲሉ አስገንዝበዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዳርፉር ክልል ትላንት እሁድ አንድ ሰላም ጠባቂ የገደለውንና ሌሎችን ያቆሰለውን ጥቃት አውግዟል። ማንነታቸው ያልታወቀ ታጣቂዎች ሜሊት በተባለች በሰሜን ዳርፉር በምትገኝ ከተማ አጠገብ በሰላም ጠባቂዎች ላይ ጥቃት የከፈቱት የሎጂስቲክስ ካሚዮንን ይሸኙ በነበረበት ወቅት ነው። ከቆሰሉት አንደኛው በጽኑ እንደተጎዳ ድርጅቱ ጠቁሟል። አንድ የጸጥታ ካውንስል መግለጫ ሱዳን በጥይት ላይ በጥቃቱ ላይ በፍጥነት ምርመራ እንድታካሄድና ተጠያቂዎቹን ለፍርድ እንድታቀርብ ጥሪ አድርገዋል። ዜናችን እዚህ ላይ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 አን መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። እንኳን ለመስቀል በዓል በሰላም አደረሳችሁ። በኢትዮጵያ የመስቀል በዓል የሚከበርበት ዋናው ምክንያት ይለናል ዘጋቢያችን ንጉሴ አክሊሉ ከአዲስ አበባ። በኦርቶዶክስ አስተምሮ መሰረት ግማደ መስቀሉ በንግሥት እሌኒ አማካይነት በመገኘቱ መሆኑን የሃይማኖት ድርሳናት ያውሳሉ። ንግሥት እሌኒ መስቀሉን ያገኘችው በወረሃ መጋቢት አስረኛው ዕለት መሆኑንም የድርሰትና ሃይማኖታዊ ገድሎች ተመራማሪ መላከ ምክር ከፍ ያለው ጽፈዋል። በኢትዮጵያ የመስቀሉ ክብረ በዓል መስቀሉ በተገኘበት መጋቢት እስከ መከበር ሲገባው ታዲያ በየአመቱ በጥንት ስርዓት መስከረም አስራ ስድስት ና አስራ ሰባት ነው የሚከበረው፣ ምክንያቱ ምንድን ነው ሲል ዘጋቢያችን ንጉሴ አክሊሉ ምሁሩን ጠይቋቸዋል። እሺ እንግዲህ መላከ ምክር መስቀሉ መጋቢት አስር ቀን ተገኘ። ከዛስ ከዚያማ መጋቢት አስር ቀን ከተገኘ በኋላ እንደምታውቀው በአብይ ጾም ተርላ ደስታ የለም። በኢትዮጵያ ቤተ ክርስቲያን ሐዘን ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው። ክርስትና እንኳ አይነሳም በአንዳንድ ደብር ከአክብሮታቸው የተነሳ ስለዚህ መጋቢት አስር ቀን በቤተ ክርስቲያን ብቻ በዓሉ እየታሰበ ይውላል። በኦፊሻል ግን ለማክበር አብይ ጾም ተብላ ደስታ የማይገባው የሱባኤ ጊዜ ስለሆነ መስቀሉ እሌኒ ለልጇ ለቆስጠንጢኖስ የምስራችሁን የምስራችሁን ችቦ አብርሳ በኢየሩሳሌም ተራራዎች እየተቀጣጠለ ችቦ ሁዶ ለሱ የምስራችሁ መስቀሉን አገኘሁት ልጅ፣ ደስ ይበል ስትለው እሱም ሳይውል ሳያድር ተነስቶ ብዙ ገንዘብ ይዞ እናቱን ለማስደሰት ቅዱስ መስቀሉንም ለመሳለም ወደ ኢየሩሳሌም ገስግሶ ሄደ። ከዚያ ለእናቱ መስቀ- የቅዱስ መስቀል ቤተ ክርስቲያን እንድታሰራ ገንዘብ ሰጣት፣ ብዙ ገንዘብ። አሁን የላቲን ቤተ ክርስቲያን ያለበት ሆሊክሮዝ ቅዱስ መስቀል ይላል፣ ኢየሩሳሌም ተሰርቶበታል። ከዚያ ሄዳ ሄዳ አድርሶ የደስታው ተካፋይ ሆኖ ተመለሰ፣ ንጉሱ ኮንስታንቲኖስ። እሷ ግን ከዚያ ቆይታ ቤተ ክርስቲያኑን አሰርታ መስከረም አስር አስራ ስድስት ቀን ቅዳሴ ቤቱ ሲከበር የቅዱስ መስቀልን ባለ ክብር የመገኘቱንም ከቅዳሴ ቤቱ ጋር አያይዛ ቤተ ክርስቲያን መስከረም አስራ ስድስት እና አስራ ሰባት በዓል ፋሲካ ስለሆነ ሱባኤ ስለሌለ ጾም ስላልሆነ እዚያ ላይ አክብረዋለች ምክንያቱም ያ በቤተ ክርስቲያን ይከበራል መጋቢት አስር ቀን ነገር ግን ቅዳሴ ቤቱ ሲከበር በአሉ በአደባባይ ነገስታቱም ሊቃውንቱም ህዝበ ክርስቲያኑም ተሰብስቦ በአደባባይ ያን ጊዜ ሌን ያበራችሁ ችቦ ምልክት ይሆን ዘንድ ከፍተኛ ችቦ እየበራ እዮሃ አበባዬ፣ መስከረም ጠባዬ። መስከረም እንደምታውቀው ጨለማው የክረምቱ ዘመን አልፎ ብርሃን የወጣበት አደይ አበባ የፈነደቀበት ትውልድ የሚደሰትበት ውሃ እየጠራ የመጣበት ወርፎ ዶፎ ወርዶ ስለዚህ ከመስከረም ላይ የተከበረበት ምክንያት ይሄ ነው። ያ ግን በቤተ ክርስቲያን ነው የሚታሰበው። ይህ ግን በአደባባይ ነው ካህኑ ካህናቱ፣ በሀሌታ በዝማሬ የጨዋ ልጁ በሆታ ሴቱ በእልልታ የሚያከብረው መስከረም አስራ ስድስት አስራ ሰባት ቀን አመሰግናለሁ። ከመላከ ምክር ከፍ ያለው መራሂ ወደ አንድ እውቅ ድምፃዊ ልውሰዳችሁ። እውቁ ድምፃዊ ጥላሁን ገሰሰ ከተወለደ ልክ ዛሬ መስከረም አስራ ሰባት ቀን ሰባ አምስት አመት ሆነው፣ እንደ አልማዝ ኢዮቤልዩ ማለት ነው። ጥላሁን ከሰባ አምስት አመት እድሜው ስልሳ ስምንቱን በህይወት ሰባቱን ደግሞ በህልፈት አሳልፏል። በእድሜው የአልማዝ ኢዮቤልዩ መድረስ ዙሪያ ለመነጋገር ባለቤቱን ወይዘሮ ሮማን በዙን በተደጋጋሚ ለማግኘት ሞክሬ ሳይሳካልኝ ቀርቷል። ጥላሁን በሞተ ሰሞን አመታዊ ዝግጅት በየአመቱ እንደሚደረግለት በብሔራዊ ቲያትር ተነግሮ ነበረ። ትናንትና ብቻ ለማስታወስ ያህል ተደርጓል። ከዛ ወዲህ ግን በየአመቱ ምንም ዝግጅት ሳይደረግ ነው የቆየው። በአጠቃላይ በወቅቱ የተነገረው ወሬ ሆኖ ነው የቀረው። ጥላሁን የሙያ አባታችን ነው የሚሉት አርቲስቶች ሁሉ የት ደረሰ ያሰኛል። እይከብር ነቢይ በሀገሩ ጥራውን ገሰሰ የክላ አድናቂ ነኝ። ዛሬ በሕይወት እያለ የለት ባሉ ቀን እንደሆነ አስታውሳለሁ። ሆኖም እዚህ መጥቼ በማይበት ጊዜ ማስታወሻ ይሆን ዘንድ የአበባ እንኳን ተቀምጦለት አላየሁም። ብዙ ልጆችም ሆኑ ቤተሰቦች ዘምድር አዝማሪዎች እንዳሉ ታውቃለሁ። ሆኖም ግን ማንም ሰብ አምስተኛለት በዓሉ እንደሆነም አስታውሳለሁ። ስለዚህ ይህን ነገር እዚህ ማየት አልቻልኩም። እንዲሁም ደግሞ በሀውቱ ላይ በዚህ ቀን ተወለደ በዚህ ቀን ሞተ የሚል ምንም አይነት መግለጫ ባለማግኘቴ በዚህ ጉዳይ ስንጨቃጨቅ ካሉት ሰዎች ጋር እዚህ ጋር በአጋጣሚ አንተ መጥተህ አነጋገርከኝ ስማቸው እንዲጠቀስ ያልፈለጉ የጥላሁን የዶክተር አርቲስት ጥላሁን ገሰሰ አድናቂ ናቸው። ስለ ዛሬው የመስቀል በዓል ታሪክና የጥላሁን ገሰሰን ሰባ አምስተኛ አመት የልደት በዓል አንስተን በአጭሩ ተጨዋወት እድሉን ካገኘሁና ዛሬም መስከረም አስራ ሰባት ቀን ቀኑ ከገጠመኝ ወደ ሌላ ታሪክ ባሸጋግራችሁ ባጭ ዛሬ ዘጠና ዘጠኝ አመት መስከረም አስራ ሰባት ቀን ሺህ ዘጠኝ መቶ ዘጠኝ አመተ ምህረት ንግስተ ነገስታት ዘውዲቱ ምኒልክ ዘውድ ሳይጭኑ ከአያታቸው ከአጤ ምኒልክ ቀጥሎ ኢትዮጵያን ያስተዳድሩ በነበሩት በልጅ እያሱ ግር ተተክተው ንግስተ ነገስታት ዘውዲቱ ምኒልክ ተብለው ነገሱ። ብዙ ጊዜ ስለ ነገስታት ታሪክ ስናወራ በተለይም ደግሞ በቅርቡ እዚህ መስቀል አደባባይ፣ አብዮት አደባባይ የኢትዮጵያን መሪዎች የሚያሳይ ምስል ተሰቅሎ ነበር እና የአጼ ቴዎድሮስን፣ የአጼ ዮሐንስን ቀጥሎ የአጼ ምኒልክን፣ ከምኒልክ ቀጥሎ ንግስተ ነገስታት ዘውዲቱን ዘለው የሚያስቀምጡት የአጼ ኃይለሥላሴን ነው። ከዛ ኮሎኔል መንግስቱ፣ ከዛ ቀጥለው ደግሞ የሽግግር መንግስት፣ የሽግግር መንግስቱ ፕሬዚደንት የነበሩትን አቶ መለስ ዜናዊን። ንግስት ዘውዲቱ ብዙ ጊዜ ይረሳሉ። ለምን ከአስራ ዘጠኝ ዜሮ ዘጠኝ እስከ አስራ ዘጠኝ ሀያ ሁለት ኢትዮጵያን የመሩ ንግስት ናቸው። ኢትዮጵያውያን ሴቶች ስለ ግርማዊት እቴጌ ጣይቱ ብዙ ጊዜ ይናገራሉ። ትክክል ነው። እኚህ ንግስት ግን ምንም አይነሱም። እንደውም አገሪቱን በመሪነት ዘውድ ጭነው ያስተዳድሩ የነበሩ ናቸው ለአስራ ሶስት አመታት በንግሥተ ነገሥታት ዘውዲቱ ዘመን ብዙ ታሪካዊ ስራዎች ተሰርተዋል። ወደፊት በሌላ ፕሮግራም የምንመለስበት ይሆናል። እይከብር ነብይ በሀገሩ መልካም የመስቀል የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1430 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በየአመቱ ታዲያ የመስቀል በዓል በሚከበር ጊዜ ልክ የጉራጌ ማህበረሰብ እንደዚሁም የደቡብ ማህበረሰብ ከቤተሰብ ጋር ሰብሰብ እንደሚለው እዚህ ደግሞ በኒውዮርክ በተባበሩት መንግስታት ድርጅት የዓለም መሪዎች ይሰባሰባሉ። ባልደረባችን ሰለሞን አባተ ከመንግስታቱ ድርጅት ጽፈት ቤት በቀጥታ በስልክ ይገኛል። በቅድሚያ ሰለሞን እንኳን አደረሰ ለመስቀል በዓል። እንኳን አደረሰ ሄኖክ አንተን፣ ሙላችሁንም አድማጮችን ባልደረቦችም እንኳን አደረሳችሁ ለመስቀሉ። እንግዲህ የአለም መሪዎች እንደዚሁም ደግሞ ጉዳዩ የሚመለከታቸው በርካታ የሃይማኖትና የሲቪክ ማህበር መሪዎችም ይገኛሉ፣ ይሳተፋሉ። ንግግር እየተደረገ ነው። እስኪ ዋና ዋና ነጥቦቹን አስጨብጠን ሄኖክ እንግዲህ ቀደም ሲል እንዳልከው በየአመቱ የተባበሩት መንግስታት ድርጅት ጠቅላላ ጉባኤውን ይጠራል በዚህ ሰሞን እና አሁን በዚህ ጊዜ ልክ ሰባኛውን የጠቅላላ ጉባኤ ነው እያደረገ ያለው የተባበሩት መንግስታት፣ እና ባለፉ ሰባ ዓመታት ውስጥ የታዩ ውጣ ውረዶችን የሚገመግምበትም ስብሰባ ይሆናል ተብሎ ነው የሚጠበቀው። በዛ ላይ በዚህ ስብሰባ ላይ እስካሁን ድረስ ታይቶ በማይታወቅ ቁጥር ነው የመሪዎች ቁጥር የተገኘው የሚባለው ለአስር አመታት አስር አመት እና ከዚያ በላይ ለሚሆን ጊዜ በመንግስታቱ ድርጅት መድረክ ላይ ተገኝተው የማያውቁ የዓለም መሪዎች ሁሉ ተገኝተዋል። ለምሳሌ እንደ ፕሬዚደንት ፑቲን አይነት ሰው የሩሲያው ፕሬዚደንት ማለት ናቸው። እንደውም ዛሬ ከፑቲን እና ኦባማ ስብሰባ ያደርጋሉ ተብሏል። እነዚህ ሁለት መሪዎች ኋላ ኋላ እጅግ እየሻከሩ ሆድና ጀርባ የመሆናቸው ነገር እየበረታ መምጣቱ ይታወቃል። እና ይሄ የጠየከኝ ከጠየከኝ ክንዋኔዎች መካከል አንዱ የመሪዎች ንግግር ነው። በዚህ በዛሬው ጠዋት ንግግር ላይ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ንግግር አድርገዋል። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ንግግር አድርገዋል። የብራዚል ፕሬዚደንት ንግግር አድርገዋል። የኢራን እና የቻይና ፕሬዚደንት፣ እንደዚሁም የኢትዮጵያ ጠቅላይ ሚኒስትር በዚህ የማለዳ የጠዋት ዝግጅት ተናጋሪዎች መካከል የሚገኙ ናቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስካሁኑ ሰዓት ድረስ ተናግረዋል ወይስ ገና ነው አልተናገሩ? በዚህ ከእጽዋቱ መርሃ ግብር የመጨረሻው ተናጋሪ ናቸው እሳቸው የሚሆኑት። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እንግዲህ ዛሬ ጠዋት ያደረጉት ንግግር በስፋት ዓለም አቀፍ ጉዳዮችን የሚመለከቱ ጉዳዮችን ነው የጠቀሱት እና እስቲ ጭምጡን ግለጽልን። ፕሬዚዳንት ኦባማ ያሳለፏቸው አብይ መልእክቶች ምንድን ናቸው? አንዱ ያሳለፉት በአሁኑ ጊዜ የተባበሩት መንግስታት ድርጅትን ያለፉ ሰባ አመታት ጉዞ ወደኋላ መለስ ብለን ስንመለከት የመንግስታቱ ድርጅት ያስገኛቸውን ውጤቶች፣ የሰጣቸውን ጥቅሞች ለመዘርዘር ሞክረዋል ፕሬዚዳንቱ ይሄ የሁለተኛው የዓለም ጦርነት ከተካሄደ በኋላ ሲቋቋም ይሄ ድርጅት ሶስተኛ የዓለም ጦርነት እንዳይነሳ ሀገራቸው በብርቱ እየሰራች መቆየቷን፣ ከጠላቶቿ ጋር ሁሉ እየሰራች መቆየቷን ተናግረዋል ፕሬዚደንቱ። ይሄ ደግሞ የህዝባች ለህዝባቸው ተጠያቂ የሆኑ ዲሞክራሲን በመደገፍ እና በማጠናከርም የሚሰሩ እና የተፈጠሩ መንግስታትን በመደገፍ ጭምር ነው። ይሄን ጥረቷን ስታደርግ የቆየችው ብለዋል። በሰባ አመታት ጊዜ ውስጥ ፕሬዚደንቱ ሲናገሩ ከተገኙ ጭብጦች መካከል ስምምነቶች እንዲደረጉ፣ እንዲፈረሙ ይሄ ድርጅት ጥሯል። ትብብርና ዲፕሎማሲ እንዲጠናከር ለማድረግ ጥሯል። በሽታዎች እንዲሸነፉ ጥሯል። ለሰው ምግብ እንዲደርስ ለማድረግ ብዙ ጥረቶችን ማድረጉን ተናግረዋል። በእርግጥ እንደውም ይሄ ያልተጻፈ ወይም በበቂ ሁኔታ ያልተነገረ ታሪክ ያለው ድርጅት ነውም ብለዋል። የተባበሩት መንግስታት ድርጅትም ፕሬዚደንት ባራክ ኦባማ እና አንዳንድ ሀገሮች አሁን አሁን እንደሚታየው ውጣውረድ አውረድ የበዛበት እንደሆነ ተናግረዋል። ከስኬቶቹ መካከል ከቢሊየን በላይ ሰው ከድህነት ለማውጣት ይሄ ድርጅት መጣሩን ወይም ደግሞ በዚህ ድርጅት ድጋፍ ዓለም አቀፍ ትብብሩ መጠናከሩን ተናግረዋል። እነዚህን ስኬቶች ለማግኘት ይሁን እንጂ ቀጥ ያለ መስመር አይደለም። የተባበሩት መንግስታት ድርጅትም የዓለም አቀፍ ግንኙነቶችም ጥረትና እነዚህን ውጣ ውረዶች ሲመለከቱ አሁን አሁን በተለይ አንዳንድ ትልቅ ሀገሮች እጅግ ባረጀና ባፈጃ አስተሳሰብ ኃያልነት አሸናፊነት ነው ከሚል ግንዛቤ በመነሳት በትንሾች ላይ ኃይላቸውን ለመጫን ጥረት እያደረጉ መሆኑን ተናግረው ይሄ አማራጭ መንገድ አይደለም ብለዋል አስረግጠው ተናግረዋል። እኔ የምመራው በዓለም ውስጥ በታሪክ ውስጥ ታይቶ የማይታወቅ ታላቅ የጦር ኃይል ነው ብለዋል። እኔ በፈለግኩኝ ጊዜ በሀገሬ ላይ ወይም በወዳጆቼ ላይ ጥቃት ሊያደርስ የመጣ ኃይል በተነሳ ጊዜ ላንቀሳቅሰው ወደኋላ አልልም ብለዋል። ነገር ግን ይሄ መንገድ አይደለም የግጭቶች መፍቻ የወደፊት አቅጣጫችን መንገድ አይደለም ብለዋል። ልክ ነው እንግዲህ ሰለሞን በሚነገሩ በንግግሮቹ መሀል የጋራ ጉዳዮቻቸውን ከነልዩነቶቻቸው ልዩነቶቻቸው የሚፈቱበት ነው። እንዲያው ባጭሩ የሶሪያና የስደተኞች ጉዳይን አስመልክቶ የተነሱ መልዕክቶችን አጠር አድርገህ ግለጽልን። በሶሪያ ስደተኞች ላይ ተናግረዋል፣ በስፋት ተናግረዋል። እንዳልከው በሶሪያ እና በኢራቅ ውስጥ ያሉ አሳዛኝ ሁኔታዎች ምን እንደሚመስሉ እና ሀገሮች እነዚህን የስደት እንቅስቃሴዎች ለመደገፍ እንዲረባረቡ ጥረት እንዲያደርጉ አሳስበዋል። መልካም ሰለሞን። እንግዲህ ከምሽቱ በሶስት ሰዓት ላይ የምትጨምረው ይሆናል። የነገ አብዮት አቀጣጣዮች ናቸው። ተቃዋሚዎቻችሁን ልታስሩ ትችላላችሁ። ሀሳብን ልታስሩ ትችላላ ትችላ ሀሳብን ግን ልታስሩ አትችሉም። መረጃን የማግኘት እድልን ልትገድቡ ትችላላችሁ። እውነትን ውሸትን ግን እውነት ማድረግ አትችሉም። በጣም ነው የምናመሰግነው ሰለሞን። ሰዓት አልቋል። አሁን ያለን ጊዜ አጭር ስለሆነ ከምሽቱ በሶስት ሰዓት ላይ ደግሞ ተጨማሪ ዘገባዎች የምትቀርብ ይሆናል። እናመሰግናለን። ሰለሞን አባተ ከኒውዮርክ ነው። በተያያዘ ዜና ከዓለም አቀፍ ድርጅቶች የኢትዮጵያ መንግስት ድርቅን አስመልክቶ ሊያገኙ ያሰበው እርዳታ ባለማግኘቱ ከልማት አጋሮቹ በወቅቱ የሚጠበቀውም ስላልደረሰ ሌሎች የልማት ስራዎች ከመደበኛው በጀት ተቀንሶ ወደ አስቸኳይ እርዳታ እንደሚዞር አስታውቋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኮልናል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽፈት ቤት ያወጣው መረጃ አራት ነጥብ አምስት ሚሊዮን ለሚሆኑ እርዳታ ፈላጊ ኢትዮጵያውያን ምግብ ነክና ምግብ ነክ ያልሆኑ እርዳታዎችን ለሚቀጥሉት ሶስትና አራት ወራት ለማቅረብ ከአንድ መቶ ሀምሳ ሚሊዮን ዶላር ያላነሰ ገንዘብ እንደሚያስፈልግ ታውቋል። እርዳታውን በሚፈለገው መጠንና ጊዜ ለማቅረብም ገንዘቡ እስከ መጪው ኅዳር ወር ጠቅሎ መግባት እንዳለበትም አሳስበዋል። ይሁንና ከብዙዎቹ ለጋሽ አካላት ይህ አፋጣኝ ምላሽ እንዳልተገኘ በግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ ገልጸዋል። ያስፈልጋል የተባለው የብር ዶላር መጠን እንደተጠበቀው ያልከውም ከዛ በላይም ሊሆን ይችላል ነገር ግን እስካሁን መንግስት በራሱ ከመጠባበቂያ እህል ክምችት ዜጎችን በመድረስ ሊደርስ የነበረውን ጉዳት ለመከላከልና ለመቋቋም ለመቀነስ ሰፊ ጥረት ነው ያደረገው። ስለዚህ በቀጣይ ደግሞ እነዚህ ልማት አጋሮች አናስገድዳቸውም፣ ፈቃደኛ ከሆኑ ያለውን ሁኔታ ካዩና ከደረሱበት እርዳታቸውን ሊያስገቡ ይችላሉ፣ ሊሰጡ ይችላሉ። ቀደም ተብሎም አንዳንድ ልማት አጋሮች በዚህ ውስጥ ተሳትፎ የራሳቸውን ድርሻ እየተወጡ ያሉ አሉ። ነገር ግን እንደተጠበቀው አሁንም ቢሆን ከሪፖርት ያለፈ አብዛኛዎቹ በአካል ደርሶ ይህንን ለምንፈልገው ነገር አፋጣኝ ምላሽ አልተገኘም ማለት ይቻላል። ነገር ግን ከሰጡ ይሰጣሉ እነሱ ይሰጣሉ ተብሎ ደግሞ አይጠበቅም። መንግስት በሀገር ውስጥም ከውጭም እየገዛ ህዝቡን የመድረስና የመታደግ ኃላፊነት ስላለበት ሰፊ ስራዎች ተሰርተዋል። የችግሩንም ወቅት በዚህ አይነት ሁኔታ ተቋቁሟል። መንግስት በቀጣይ ደግሞ መሆነውን አብረን እናያለን። ሊመጣ ይገባዋል የሚባለው እርዳታ የሚጠበቀው እርዳታ የማይደርስ ከሆነ መንግስት የሚደርሰውን ደርስ የሚችለውን ጉዳት ለመከላከል የሚያስችል አሁን ብቁ አቅም አለው ብለው ያምናሉ። እንግዲህ መንግስት ኃላፊነቷ አንዱ ይሄ ነው እንግዲህ ታስበው እርዳታ ሰጪዎች ይደርሱልኛል ብሎ አይደለም የተቋቋመ ያለው ቢሆን መልካም ነው። ሌሎች ልማት የምንሰራበትን ወደዚህ አናዞርም ማለት ነው። ስለዚህ በዚህ ሰዓት በተፈለገው ሰዓት የሚፈለገው እርዳታ ካልደረሰ ሌላ ጊዜ ብረባረብ ምንም ትርጉም የለውም። አሁን አሳውቀናል፣ ታውቋል። አሁን ከተደረሰ ደረሰ፣ ካልደረሰ ግን መንግስት ግፋ ብል ሌሎች ልማቶችን ለማፋጠን ነው እቅድ ይዘው ያለ ሌሎች አጋሽ የልማት አጋሮች በተፈለገው ሰዓት ደርሰው ካልረዱ ከልማቱ ቀንሶ ህዝቡን መታደጉ ግዴታው ነው። ስለዚህ አሁን ማየት ያለብን ነገር ምንድን ነው? የተሰጠው ሪፖርት አለ እነሱ ራሳቸው ላውንች ያደረኩት ማኒታሪያንት በጋራ ሆነው ከመንግስት ጋራ እሱን በተገቡት ባለ ሁኔታ እርዳታ ቢሰጡ መልካም ነው። ካልሰጡም ግዴታችን ነው መንግስት ህዝቡን ይታደጋል፣ ይደርሳል። ከጥገኝነትና ከእርዳታም ለመውጣት ነው። ትልቁም ጦርነታችን ከጥገኝነትና ከእርዳታ ለመላቀቅ ራሳችንን ችለን ለመቆም በምናደርገው ርብርብ ውስጥ የልማት አጋሮቻችንን ድጋፍ ደግሞ እንፈልጋለን። የትኛውም ሀገርም እንደሚደረግ ስለዚህ ብዙ ስጋት የለንም ብለው መውሰድ ይቻላል። የተረጂዎች ቁጥር በአሁኑ ጊዜ ከፍ እያለ መሄዱንና ካለፈው ነሐሴ ወር አጋማሽ ጀምሮ አራት መቶ ሺህ ተጨማሪ ተረጂዎች እንዳሉም የኦቻ መረጃ ያስረዳል። አቶ አለማየሁ ብርሃኑ በበኩላቸው እስከ ዛሬ በመንግሥት በኩል በተከናወኑ ተግባራት የተረጂውን ቁጥር አነስተኛ እንዲሆን ማድረግ መቻሉን ይናገራሉ። አሁን የተረጂው ቁጥር ቀደም ብለን ኦቻ ብቻ ሳይሆን መንግስት በራሱ ቀደም ብሎ ያሳወቀ ጉዳይ ነው፣ በጋራ ያሳወቅነ ጉዳይ ነው። እንግዲህ አሰስመንቱ በየጊዜ ነው የሚሰራው። አሁን በመንግስት በኩል ይሄ አሰስመንት ተሰርቷል ብለን እንደ ግብርና ሚኒስቴር ይሄ ነው የሚለው ነገር የለንም። አሁን ነገር ግን እስካሁን መንግስት በወሰዳቸው እርምጃዎች ከራሱ የመጠባበቂያ እህል ክምችት ህብረተሰቡን በመድረስ ከአንዳንድ ልማት አጋሮች ጋር በመሆን ሰፊ ስራ ተሰርቷል። በዚህም ውጤት ተገኝተዋል። የተረጂዎች ቁጥር በየጊዜው በሚሰሩ ቅኝቶችና ግምገማዎች ለህዝብ ይፋ እንደሚደረግ የጠቀሱት አቶ አለማየሁ በአሁኑ ወቅት የዝናቡ ስርጭት የተሻለ እንደሆነና በዚህም ተጠቅሞ ምርታማነትን ለማሳደግ እንደሚቻል የተለያዩ ጥረቶችም እየተደረጉ መሆናቸውን አስረድተዋል። በቅርቡ አፋጣኝ ቅኝትና ግምገማ ለማካሄድ ከመንግስት ከተባበሩት መንግስታት አካላትና መንግስታዊ ካልሆኑ ድርጅቶች በተውጣጡ አባላት በአንድ ቡድኖች ተዋቅረው ችግሩ በሚገኝባቸው የሀገሪቱ ክፍሎች ተሰማርተው እየሰሩ ናቸው። በዚህ ረገድ የተገኘ ውጤት ካለ በሚል ለቀረበላቸው ጥያቄ አቶ አለማየሁ መልስ ሰጥተዋል። በየጊዜው አሰስመንት ይሰራል። ይሄ በምሰራበት ጊዜ ውጤቱን የሚያሳውቁት በቅንጅት ነው የሚሰሩት አካላት ማለት ነው። ስለዚህ እንደኛ እንደ ግብርና ሚኒስትር ከተለያዩ አቅጣጫ የሚወጡት ተደራጅተው ለተቋሙ ለመንግስትም ሪፖርት ሲደረግ ነው ለመንግስትም ሆነ ለሌላው አካል ይፋ የሚደረገው ማለት ነው። በእኛ በኩል ግን አሁን ያለው ቀደም ብለን ከዎቻም ይሁን ከሌላው አካል ጋር የተቋሙ የበላይ አመራሮች ተገኝቶ ለህብረተሰቡም ለሚመለከታቸውም ይፋ ያደረጉት ቁጥር አለ። እስካሁን እሱን ነው ይዘን ያለ ነው። በቀጣይ ደግሞ ያው እንደምታውቁት በፈለጋችሁ ሰዓት እንደምትጠይቁን ሁሉ በስልክም ትጠይቁናላችሁ፣ በአካልም ትጠይቁናላችሁ። እኛ ለህዝብ መረጃ ለመስጠት ሁልጊዜ ዝግጁ ነን። አሁን ያለው ሁኔታ ግን በተጨባጭ በመሬት ላይ ያለው ቀደም ተብሎ የተነገረው እንዳለ ነው ሌላ የተለየ ነገር ሲኖር ግን እንደ መንግስትም እንደ ተቋምም መናገር ይቻላል ማለት ነው። አፋጣኝ ወይም አስቸኳይ በሆነ ሁኔታ ቅኝት የሚያደርግ አስራ አንድ ቡድኖች የተቋቋሙበት ምክንያት አዲስ ነገር ስለተፈጠረ ነው ምንድን ነው? አሁን ምንም የተፈጠረ አዲስ ነገር የለም። በየጊዜው የሚደረግ ነገር ነው። ይህ ኢትዮጵያ ላይ የሚከሰድ ጉዳይ ብቻ አይደለም። ተደጋግሞ እንደተገለጸው ኤልኒኞ የተሰኘው የአየር ንብረት ክስተት የፈጠረው የዝናብ መጠንና ስርጭት መዛባት የሚያስከትለው መዘዝ እስከሚቀጥለው የአውሮፓውያን አዲስ ዓመት አጋማሽ ድረስ ሊዘልቅ እንደሚችልም ስጋት አለ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ካም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።